የባህል መድረክ በተለይ ወጣቶች አውቶቢስ ላይ ሲሳፈሩ በጣም ደስ የሚል ነው። አገራችን እንደዚህ መለወጡ ጥቁር አውቶቢስ ሲነዳ አይተናናቅም እያሉ እየተገረሙ ሁሉ የሚያዩ አሉ። መዲና በርሊን ሲኖሩ ወደ ሀያ አራት አመት እንደሆናቸው የሚናገሩት በከተማዋ የመጀመሪያው አፍሪቃዊ የከተማ አውቶቡስ አሽከርካሪ አቶ ኤፍሬም ገብሩን ነበር ያደመጥነው። ጤና ይስጥልኝ አድማጮች እንደምን ሰነበታችሁ? ከ200 የዓለም ሀገራት የመጡ ማህበረሰቦች በነፃነት የተለያየ ሃይማኖታቸውን፣ ባህላቸውን ይዘው የሚኖሩባት ከተማ በርሊን ከጀርመን ርዕሰ ከተማነቷ በተጨማሪ ከአስራ ስድስቶቹ የጀርመን ግዛቶች አንዷም ናት። የኦርቶዶክስ የካቶሊክ፣ የፕሮቴስታንት ጸሎት ቤቶች፣ የተለያዩ መስጊዶች፣ የህንድ እንዲሁም የቡዳ እምነት ቤቶችን ሁሉ አቅፋ የያዘችው መዲና በርሊን የዓለም ኮከብ ፊልም አክተሮች፣ ታዋቂ ሙዚቀኞች፣ ዳንሰኞች ግዙፍ መድረክ ላይ ኪነ ጥበብን የሚያሳዩባት ታዋቂ ሯጮች ረጅም ሩጫን ተወዳድረው ስም የሚያተርፉባት የብሔራዊና የዓለም እግር ኳስ የዋንጫ ግጥሚያ የሚካሄድባት የኪነ ጥበብ የስነ ጥበብ የስፖርትና ባህል ማዕከልም ናት። በእለቱ ዝግጅታችን በመዲና በርሊን የመጀመሪያውን ጥቁር የከተማ አውቶቡስ ሹፌርን እያስተዋወቅን በርሊን ከተማን እንቃኛለን። መልካም ቆይታ። የ3.5 ሚሊዮን ሕዝብ መኖሪያ የሆነችው መዲና በርሊን የዓለም ባህል፣ ፖለቲካ እንዲሁም የምርምር ማዕከል በመሆኗ ትታወቃለች። 12 ቀበሌን የያዘችው በርሊን ከተማ ሽፕሬና ሀቨል የተሰኙ ወንዞች በከተማዋ ይፈሳሉ። ከተማዋ በ13ኛው ክፍለ ዘመን በርሊን የሚል በይፋ በመዝገብ ላይ ስያሜን ማግኘቷ የታሪክ መዝገባት ያሳያሉ። ከጎርጎሮሳዊው 1949 ዓም ጀምሮ ደግሞ ከፊል የበርሊን ከተማ የምስራቅ ጀርመን መዲና ሆና ዘልቃለች። ከጎርጎሮሳውያኑ 1961 ዓ ም ጀምሮ ከተማዋን ለሁለት በምስራቅና ምዕራብ የከፈለው ግንብ ተገርስሶ በርሊን ከጎርጎሮሳውያኑ 1990 ዓ ም ጀምሮ የጀርመን መዲና የዓለም የባህል፣ የፖለቲካ እንዲሁም የምርምር ማዕከል ሆና አቀጥላለች። በከተማዋ የሚገኘውን የሽፕሬ ወንዝ ድልድዮችን አቋርጠው በመራይተ መንግስቷ መቀመጫና በፓርላማው ቡንደስታግ ህንፃ በኩል የፕሬዝዳንቱ መቀመጫን ቤሊቪውን አስታከው ከ172 በላይ የክርሰ ምድር ባቡር ጣቢያዎች እንዲሁም ከጣቢያዎቹ የሚነሱትን ተሳፋሪዎች ከ25 ሜትር በላይ ርዝመት ያለውን የከተማ አውቶቡስ በማሽከርከር የበርሊንን ነዋሪ እንግዳ ከ11 ዓመት በላይ በማገልገል ላይ የሚገኙት የመጀመሪያው ጥቁር አፍሪቃዊ ብሎም ኢትዮጵያዊው አቶ ኤፍሬም ገብሩ የከተማዋን እያንዳንድ ጥግ ጠንቅቀው እንደሚያውቁና ብሎም ለከተማዋ ልዩ ፍቅር እንዳላቸው ይናገራሉ። አውቶቡስ ነጂ ለመሆን የበቃሁት ይላሉ አቶ ኤፍሬም በመቀጠል እዚህ ሀገር ከመጣሁ ጀምሮ ራሴም በራሴ ማስተዳደሩን ነበር የምፈልገው። የስራን ክብርን ለማሳየት ያደረግኩት ጥረት ነው። በሌላ በኩልም እድልም አለ፣ ያው የራስም ጥረት አለ። አሁን ወደዚህ ስራ ገባሁበት። ዋናው ምክንያት አብዛኛው የኢትዮጵያውያኖች አንድ ስራ ሲጀምር ያንን ሰው እየተከትለው ነው ስራውን የሚፈልጉት። አሁን እዚህ በርሊን ውስጥ ብዙ ታክሲ የሚነዱ ልጆች አሉ። እኔ ለምን ታክሲ ነዳለሁኝ? እስቲ ሌላ ነገር ልሞክር ብዬ በዚህ ምክንያት አመለከትኩኝ። ሳመለክት አይቻልም ምናምን ለማለት ሞክረው ነበረ፣ ግን ከቆየሁበት አንጻር ብዙ ቀረጥና ኢንሹራንስን ስለከፈልኩኝ ብዙ ብር ስለከፈልኩኝ ሳወዱ በግድ ፈቀዱልኝ ትምህርቱን ና ትምህርቱን ተማርኩኝ። ስለምን ብዬ ከእግዚአብሔር ጋር ሁሉን ነገር ጨርሼ ይህን ስራ ለመጀመር ቻልኩኝ ማለት ነው። የመጀመሪያው በበርሊን ጥቁር ከኢትዮጵያዊም የመጀመሪያ አውቶቢስ ነጂ ማለት ነው። የኢትዮጵያ ኦርቶዶክስ የቅዱስ አማኑኤል ቤተክርስቲያንን ጨምሮ መዲና በርሊን ሌሎች አነስ አነስ ያሉ የኢትዮጵያ ባህላዊ ምግብ ቤቶችና መደብሮችን ሳይጨምር ቤተ ኢትዮጵያ ላንጋኖ፣ እንዲሁም ብሉ ናይል የተሰኙ ባህላዊ ምግብ ቤቶችንም ይዛለች። ከድሜ ብዙን ጊዜ ጊዜን ያሳለፍኩት በርሊን ከተማ ነው ያለን በበርሊን ነዋሪ የሆነው የዶቸ በለ ጋዜጠኛ ይልማ ኃይለ ሚካኤል በርሊንን ሁሉን እንደ ፍላጎቱ የምታኖር ከተማ ይላታል። መቼም ሊበራል ተብሎ ከሚነገርላቸው ትላልቅ የዓለም ከተማዎች ውስጥ እኔ እንዳየኋቸው አንደኛው እና ተስማሚው ሀገር ጥሩ ሆኖ እዚህ ስለቆየው ብቻ ሳይሆን በርሊን ነው። ርካሽ ነው ከሌሎች ከተማዎች ጋር ሲታይ። መቼም ስለ በርሊን ሳነሳ እዚህ ከህይወት ዘመን ውስጥ ከግማሹ በላይ ያሳለፍኩበት ከተማ ስለሆነ እራሱን የቻለ መጽሐፍም መጻፍ የሚቻልበት ነገር ይመስለኛል። ግን እኔ እዚህ ከተማ ከመምጣት በፊት አስር ዓመት ሊሆን ይችላል። ያኔ አፄ ኃይለ ሥላሴ ናቸው ቀደም ብሎ የመጡት በርሊን ጎብኝቶ ትልቅ ንግግር ያደረጉት ከዛ በፊት እዚሁ ያወቅኳቸውና የተገናኟቸው ግን አሁኑ አንዳም ብዙዎቹ በሆቴሉም እዚህ ስመጣ ከአስር ዓመት በላይ በርሊን ከተማ በትምህርት ላይ የቆዩነ ሰዎች ናቸው። ለማስታወስ በዛን ዘመን ያልነበርኩ ነጋድራስ ተሰማ እሽቴ ናቸው አንደኛው ሰው። እኚህ ሰው እዚህ የመጡት መኪና መንዳትና የሜካኒካል ስራ ለመማር ነው። ከዛው ጋር አያይዘው ግን የሸክላ ሙዚቃቸውን ለመጀመሪያ ጊዜ በኢትዮጵያ ታሪክ አስቀርጸው እንዳነበኩት ወደ ሰላሳ ሺህ ደርሳሉ ይባላል። አዲስ አበባ ወስደው ሸጠው ትልቅ ሀብት ያፈሩ የከምብሩም ሰው ናቸው። በጀርመን ማንኛውንም ስራ ለመስራት የሙያ ስልጠና ያስፈልጋል። የመጀመሪያው ጥቁር አፍሪቃዊው የበርሊን ከተማ አውቶቡስ አሽከርካሪ አቶ ኤፍሬም ገብሩ የከተማ አውቶቡስን ለማሽከርከር ፈቃድ ያገኙት ለወራቶች የዘለቀ ስልጠናን ወስደው ነው ነው የፈጀው። መንዳትና ከስላቶቢስ ከማወቅ በፊት ሕግን በደንብ ያስተምራሉ። ሕግ ማለት የመኪናው በሚበላሽበት ጊዜ ምን ማድረግ እንዳለብሽ፣ ፍጥነት በሀይዌ ላይ ስትነጂ ምን ያህል እንደምትነጂ፣ አደጋ ቢያጋጥምሽ ተሳፋሪውን ወዴት በጥንቃቄ ቦታ ሲዘሽ ለመኪናው እንክብካቤ እንደ መስጠት፣ ብዙ ነገር ያስተምሩናል። ከዛ ደግሞ የኮምፒውተር ትምህርት አለ። ያው አብዛኛው እዚህ ሀገር አውቶቢሶች ከኮምፒውተር ጋር ግንኙነት ስላላቸው ስለ ኮምፒውተርም በደንብ አስተማርን። አንድ ሁለት ወር ከዛ በኋላ ነው ወደዚህ ወደ ፕራክቲሱ እየገባ ነው። ወደ መንዳቱ ካለፍሽ በኋላ መንጃ ፈቃድ ነበረኝ። እንደ አጋጣሚ ደግሞ አውቶ ሜካኒክም ምሩቅ ነኝ በሀገር ቤት፣ እሱም ረድቶኛል እና እንግዲህ ተሳፋሪዎች አንድ ጥቁር ሾፌር ሲያዩ መቼም የተለመደ አልነበረም። አሁን ትንሽ እየተበራከተ መጥቷል። ና እንዴት ነበር በመጀመሪያ ጊዜ አ በመጀመር ሰው ሁሉ ተደናግጧል። መኪና በአጠገቤ ሲያልፍ አውቶቢስ ላይ እየነዳሁ ሳይ እየተገረመ መብራት ላይ በጣም ያየኛል። አንዳንዱ ምንድን ነው አውራ ጣት አሪፍ ነው እያሉ ያሳዩኛል። በተለይ ወጣቶች አውቶቢስ ላይ ሲሳፈሩ በጣም ደስ የሚል ነው። አገራችን እንደዚህ መለወጡ። በፊት እኮ አይተናናቅም፣ ጥቁር አውቶቢስ ሲነዳ አይተናናቅም እያሉ እየተገረሙ ሁሉ የሚያዩ አሉ። የዛኑ ያህል ደግሞ አንዳንድ አዛውንቶች ባስቴሽን ላይ ቆሜ ያው ማንኛውም ተሳፋሪ ትኬት አሳይቶ ነው የሚገባው። ትኬታቸውን አውጥተው እንዲቀና ብለው ሲያዩ ጥቁር ነው ቁጭ ያለው አውቶቢስ ላይ መልሰው ኪሳቸው የገቡና አይ የማይሳፈሩ አሉ። እንደውም አንድ ገጠመኝ አለኝ። ኤም ሃያ ዘጠኝ በከተማ ውስጥ ነው የምትነዳው። ቱሪስት የሚበዛበት ሰዓት ነው፣ ሰመር ነው እና እየነዳው እያለሁኝ የሆነ ስቴሽን ጋር ቆምኩኝ። እና አንድ ወጣት ሀያ አምስት ሀያ ስድስት አመት የሚሆነው ነው በመጥፎ መልክ አይቶኝ ገብቶ ቁጭ አለ። እና እየነዳ የነበረው ደብል ዴከ ነው ማለት ተደራራቢ አውቶቢስ ማለት ነው። አውቶቢሱ ጢም ብሏል፣ ሙሉ ነው። ከዛ መንገድ እየጀመርኩ ያለው ሽባርስ ፋረር አለኝ። ሽባርስ ፋረር ጥቁር ሹፌርም ሊሆን ይችላል። እንደገና ደግሞ ቲኬት ሳይከፍል ተደብቆ በድብቅ የሚሄድ ማለት ህገ ወጥ ተሳፋሪ ማለት ነው። ጮሆ ነው በጣም ጮሆ ነው የሚናገረው እኔ ዝም ብዬ ስራዬን ቀጠልኩኝ። እና ሁለት ሶስት ስቴሽን እስከሚሄድ ድረስ አንድ አምስት ስድስት ጊዜ ደገመው። ከዛ ቆምኩኝና እዚህ ጥቁር ተሳፋሪ አለ ወይ ብዬ ጠየቅኩኝ። ስጠይቅ ህዝቡ ሳቀ። ትኬታችሁን አሳዩኝ፣ ሁላችሁም ትኬት አላችሁ አይደል ስል፣ አዎ አልናል። አየህ እዚህ ህገወጥ ተሳፋሪ የለም አለኩ። ስለው ጊዜ አንተ ነህ ጥቁር ተሳፋሪ አለኝ። እኔማ ጥቁር ተሳፋሪ አይደለሁም እኔ አቶ ቢስ ነጂ ነኝ አልኩ እና ይሄን ማወቅ አለብህ ስል ህዝቡ ሁሉ ሳቀበት። ሰውየው ፊቱ በጣም ቀላ። ትንሽ የዘረኝነት ንግግር ስለተናገ ተነጋገረ ከአቶ ቢሶ አስወረድኩት ስራዬን ቀጠልኩኝ። ማለት እንደዚሁ ደግሞ አንዳንድ ሰዎች ከፊት ይቀመጣሉ። እስቲ ይሄ ጥቁር መንዳት ይችላሉ ነት እስቲ እኔው ምናምን ብለው አጠገብሽ በቃ ላብ እስከሚያልብሽ ያውሻል። እጅሽን፣ አነዳድሽን፣ አመለካከትሽን ስቴሽን ጋ እንዴት እንደምታቆሚ ሁሉ ያውሻል። በጣም ከባድ ነበር። የጀመርኩኝ ሰዓት በሁለት ሺህ ስድስት ነው የጀመርኩት። አሁን ወደ አስራ አንደኛ አመቴን ይዣለሁ። እንግዲህ ከመስሪያ ቤቱ የሚያገኙት ልዩ ጥቅም ወይም ሌላ ነገር አለ። ብዙ ጊዜ ለአድቨርታይዝመንት ሌሎች ጥቁሮች እንዲቀጠሩ ብዙ ጊዜ ጋዜጣ ላይ ያወጣኛል። ብዙ ጊዜ ይከታተሉኛል። ማለት በየጊዜው ኮንትሮል ሳላቁጭ የሚል አለ። በጣም ጥንቃቄ የተሞላው ስራ ስራ ነው የምሰራው። ከዛሬ እግዚአብሔር ይመስገን ምንም አደጋ ደርሶብኝ አያቅም። እንዲሁም ተሳፋሪዎች እዚህ ይለኛል። ከአሜሪካ አንድ ሶስት ደብዳቤ ደርሶታል መስሪያ ቤቱ፣ ከራሽያም እንደዚሁ የምስጋና ማለት ነው። በጣም ደስ ብሎናል። በእናንተ መስሪያ ቤት የተቀጠረው ጥቁር ሹፌር ቋንቋችንን በደንብ የሚናገር የቸገረንን በደንብ አስረድቶን በጣም እናመሰግናል ይሆናል ሲል መስሪያ ቤቱ እኔን ያመሰግነኛል። አንዳንዴም የተወሰነ ቲፕ ይሰጠኛል ማለት ከደሞዜ ላይ ማለት። የዓለም የምርምር ማዕከል በመሆኗ የምትታወቀው በርሊን ከተማ የተለያዩ የቋንቋ ትምህርት የሚሰጥባት ከተማም ነች። የአማርኛ እና የግዕዝ ቋንቋ ትምህርት በበርሊን ከፍተኛ ተቋም መሰጠት የጀመረው በጥንት ጊዜ ነው። ቀደም ሲል በሀያኛው ክፍለ ዘመን ላጫውትሽ፣ ታዋቂውና ታላቁ ሊቅ አለቃታዬ ናቸው። በሀያኛው ክፍለ ዘመን መጀመሪያ ላይ እዚህ በርሊን መጥተው አማርኛንና ግዕዝን ያስተማሩት። አፄ ኃይለ ሥላሴ እንግዲህ በርሊን የመጡት ሺ ዘጠኝ መቶ ስልሳ አንድ እንደ አውሮፓን አቆጣጠር ነው። የዛን ጊዜ በትልቁ የኦሎምፒያ ስቴዲየም የኳስ መጫወቻው ቦታ ላይ ያደረጉት ንግግር የዓለም ቤተ ክርስቲያን ከፍተው የጋበዟቸው የዛን ጊዜ ቢሊ ግራሃም የሚባሉ አሁን ትልቅ አዛውንት የሆኑ አሜሪካዊ ናቸው። ግሩም የሆነ ንግግር ነበር ያኔ የተናገሩት። በዓለም ላይ ከዚሁ ፈንጠር ብሎ ምዕራብ በርሊንን ለሁለት የከፈለውን አጥር ዘሎ የሚሄደው በምስራቅ በርሊን ላይ እና አብዛኛዎቹ የምስራቅ አውሮፓ ከተማዎች እግዚአብሔር የለም የሚለውን ትምህርት ተስፋፍቶ በሚገኝበት በኮሚኒዝም ስራ ዘመን አፄ ኃይለ ሥላሴ እዚህ መጥተው ከኢትዮጵያ ታሪክ ጋር የተገናኘውን የእኛ ኢትዮጵያኖች የወንጌል የክርስትናን ትምህርት የተቀበልነው ከሌሎቹ ቀደም ብለን በጥንት ዘመን እንደሆነ አንስተው እንዲሁም ክርስቶስ ከሞታን ተነስተው ካረገበት ከጥቂት ዓመታት በኋላ የመጀመሪያው ኢትዮጵያዊ በፊልጶስ እንደተጠመቀ አንስተው ነው ንግግር አድርጉት። የዛን ጊዜ ያነሷቸው ንግግሮች ያደረጓቸውም ነገሮች በኋላ የመጡትም ነ ዳግማዊ ጆን ፖል ዮሐንስ ጳውሎስ ቫቲካኑ ሮማን ሊቃነ ጳጳስም ይሄንን ጉዳይ አንስቶ የተናገሩበት ነው። እንደሚታወቀው እዚህ በርሊን፣ እዚህ ኦሎምፒያ ስታዲየም ውስጥ እሱን ነው ልዩ የሚያደርገው ጄሲ ኦውን የሚባለው የአሜሪካን ሯጭ አስራ ዘጠኝ መቶ ሰላሳ ስድስት የኦሎምፒክ ጨዋታ ላይ ይሄ ሯጭ አራት የወርቅ ሜዳሊያ በተከታታይ በማሸነፉና በዛን ጊዜ በዝረኛነት ፖለቲካ በዝረኛነት በሚያምነው በሂትለር ሥርዓት በናዚዎቹ ጊዜ ሂትለርን አናዶት ባደረገውም ውጤት ስቴዲየም ለቆ እንዲወጣ ያደረገው ነው። ዓለም አቀፉ የኢትዮጵያ ተማሪዎች ማህበር እስከማስታውሰው ድረስ ያኔም ነበርኩኝ። ኢህአፓና ሜሶን ተባብለው በሺ ዘጠኝ መቶ ሰባ አራት አሁንም እንደ አውሮፓን አቆጣጠር ተከፋፍሎ የተለያዩትና የተበታተኑት እዚሁ በርሊን ከተማ ነው። በሺ ዘጠኝ መቶ ሰባ ሁለት ዓመተ ምህረት ከሁለት አመት በፊት ቀደም ብሎ ማለት ነው ኢህአፓ የሚባለው የፖለቲካ ድርጅት የተመሰረተው ቤሶን በሺ ዘጠኝ መቶ ስልሳ ስምንት እንደ አውሮፓን አቆጣጠር ራቅ ካላለው ሁለት መቶ ሰማንያ ኪሎ ሜትር ከሚሆነው በሀምቡርግ ከተማ ነው የተመሰረተው። ቁቤ ተብሎ አሁን የሚነገረውንም የኦሮምኛ በላቲን ፊደል እንጸሳለን የሚለውንም አጻጻፍና ያንንም ስልት አቶ ኃይሌ ፊዳ ነደፈው ያስቀመጠው እዚህ በርሊን ከተማ ነው። እስከማስታወስ ድረስ ዓለምን ሊያተራምስ የቻለው የኮሚኒስቶችም ትምህርትና የኮሚኒስቶችም የፖለቲካ ፍልስፍና የተነሳውም በነ ማርክ ኤንግልስም የተማሩበት እዚሁ ከተማ ነው። በርሊን የባህል ማዕከል የሚያሰኛት ጀርመናውያን የዓለምን ታሪክ በመሰብሰብ ማጥናት ስለሚወዱ ነው። በርሊን ደግሞ ከዓለም የተሰበሰበው ታሪክ መገኛ ናት፣ ያለን ጋዜጠኛ ይልማ ኃይለ ሚካኤል፣ ቀደም ሲል የጀርመን ተማራማሪዎች የዓለም ታሪክ ሲሰበስቡ ጀርመኖች ግብፅ ሀገር ሄደው ፋርኦንን ምርመራና ጥናት በሚያደርጉበት ጊዜ አንደኛው በጣም ልዩ የሆነችው ደግሞ በዛን ጊዜ የፍርዖን ነገስታት ከነበረችው ኖፍረቴት የምትባለውን መቃብር ቤት ቆፍሮ ሲያወጡ የእሷን ምስልና የእሷን ሐውልት ነው። እንዲህ አይነቱ ነገር የማይገኝ ነው። በዚህ የግብጽ መንግስትና የጀርመን መንግስት የሚሟገትበት ነው። ግን ይሄኛው ሀብትና ንብረታቸው በዛን ጊዜ በነበረውም ደግሞ ፓሻ ወይም ሀገረ ገዥ የተሰጠ ነው እሱ አለ። ሁለተኛ በጥንታዊው የግሪክ ስልጣኔም የተሰራው ፓርጋሞን የሚባለው ቤተ መንግስትና የጣዖት ቦታ እሱንም እንዳለ አምዶቹ ከነ ግንቦ ከነ መስዋዕት መድረኩ ጭምር እዚህ ድረስ አምጥተው በዓለም ውስጥ ቃሉ ከሚባሉት የጥንታዊ ቅርሶች በጣም ደስ የሚል ለጉብኝትም ለታሪክም እንደመመልከት የሚያመጭ አንድ አላቸው። እሱም ከአሁን ቱርክ የሆነው ግዛት የነበረው ድሮ ግን ግሪክ የነበረው የቱርኩ አገረ ገዢ ለጀርመኖች በዛን ጊዜ ላገኘው የሸለመው ነው። ሶስተኛው የባቢሎን በር የሚባለው የበርሊንን ጥንታዊ ታሪክ የሚያየን እንደሆነ እስከ በርሊን ውህደት ድረስ ቢሆን ታሪካዊ ክስተቶች የታዩባት ከተማ መሆኗን ይልማ በመቀጠል ይገልጻል። ስለ በርሊን ካነሳን ማርክስና ኤንግልስ ብቻ ሳይሆኑ የቦልሸቪክ ሰዎችም እዚሁ በርሊን መጥተው ድጋፍም አግኝተው ገንዘብም ሰብስበው ራሻ ውስጥ ሊቋቋም የቻለውን የሶቪየት የኮሚኒስቶችን ስርዓት እዛ ነው የመሰረቱት። የበርሊን አጥር ፈርሶም በዘመናቸው ከኛ በላይ ሰው የለም ብለው ሚገዙ የነበሩትም እነ ሆኔከርም ሆኑ እነ ቻውቸስኮም ሆኑ እነ ማን ነው ፕራግ የነበሩት መሪዎችም ሆኑ በኋላም ደግሞ ከነ ፕሬዥኔቭ በኋላም ስልጣን የያዙት እነ ጎርባቸውም የወደቁት እና እዚሁ በርሊን ከተማ ላይ ነው። የአሜሪካኑ ፕሬዚዳንት ጆን ኤፍ ኬኔዲን እኔ ነፃ የበርሊን ዜጋ ነኝ ያለው እዚሁ በርሊን ላይ ነው ሮናልድ ሬግን ፕሬዚዳንት ጎርባቾቭን ባኮትን ይሄንን ሰውን የሚከፋፍለውን አጥርና ግንብ ያፍረሱት ብሎ የተጣሩት ብዙ ሳይቆይ የዛሬ ሀያ አምስት አመት ሀያ ስድስት አመት ህዝቡ ተነስቶ እነዚህን በዓለም ላይ ተነስተው ከኛ በቀር ማንም ሰው የለም እግዚአብሔር የለም ብሎ ይናገሩ የነበሩትን ሰዎች ይዟቸው ሄደው። ኢትዮጵያዊው የበርሊኑ የከተማ አውቶቡስ አሽከርካሪ አቶ ኤፍሬም ገብሩ በበኩላቸው በስራ ገበታቸው የበርሊን ከተማን ከማሳየት ባሻገር አገራቸው ኢትዮጵያንም ያስተዋውቃሉ። አዎ ብዙ እዚህ ውጭ ላለ ነው ኢትዮጵያውያኖች ስራን አለመፍራት ነው። የጀርመን መንግስት ይከለክለኛል ብጠይቅ እሺ አይሉኝም የሚለውን ነገር ከጭንቅላታችን አስወግደን ተስፋ አለመቁረጥ ነው። ተስፋ ያልቆረጠ ሁሌ ያሸንፋል። ሌላው በኢትዮጵያዊነት በጣም እኮራለሁኝ። ያው አብዛኛው የ ውጪ ዜጋ የሚያስታውሰው ድርቁን ነው እና አሁን ብዙ እንደተለወጠች ኢትዮጵያ እነግራቸዋለሁኝ። እንዲሁም አብዛኛው የስራ ጓደኞቼ ለእረፍት ወደ ኢትዮጵያ ብዙ ሄደዋል። ከኢትዮጵያ ቱሪዝም ታይ መረጃዎች እሱን እየሰጠዋቸው ብዙ የእኔ ስራ ባልደረቦች እየሄዱ እየጎበኙ ይመጣሉ። በጣም ተደስተው ነው የሚመጡ